ትውልደ ኢትዮጵያ ቤተ እስራኤላውያን ቴላቪቭ ከተማ ላይ ትናንትና ሰላማዊ ሰልፍ አድርገው ከፖሊስ ጋር ተጋጭተዋል። በሌላ በኩል ደግሞ በፌስቡክ የአመፅ መልእክቶችን ሲያሰራጭ ነበር የተባለ ትውልድ ኢትዮጵያ እስራኤላዊ በፖሊስ ቁጥጥር ስር ውሎ ምርመራ ከተደረገበት በኋላ መለቀቁ ታውቋል። ሰሎሞን አንድ የቀድሞ የእስራኤል ፓርላማ ወይም የክነሰት አባል የነበሩ ቤተ እስራኤላዊ አነጋግሯል። ነው ቤተ እስራኤላዊ ወታደር ዳማስ ፓካዳ ሆሎን ውስጥ በእስራኤል ነጭ ፖሊሶች አንዳች ጥፋት ሳይፈጽም ከተደበደበና ያንን አድራጎት የሚያሳይ ቪዲዮ በአንድ የቴሌቪዥን ጣቢያ ላይ ከወጣ እነሆ አንድ ወር ተቆጠረ። ያኔ ታዲያ ቴልአቪቭን የናጠ የትውልደ ኢትዮጵያ ቤተ እስራኤላውያኑ ሰልፍና ቁጣ ተነሳና ጠቅላይ ሚኒስትሩም ቤንጃሚን ነታንያሁንና ካቢኔያቸውን ፕሬዚዳንት ሪዩቨን ሪቭሊንን ወደ ጉዳዩ ጎትቶ አስገባ። እናም ጠቅላይ ሚኒስትር ናተንያሁ ወታደሩን ዳማስ ፓካዳን ቢሮአቸው አስጠርተው አነጋግረዋል። ይቅርታም ጠይቀውታል። ጉዳዩን የሚከታተልና የትውልደ ኢትዮጵያ እስራኤላውያኑን ከቀሪው የእስራኤል ሕብረተሰብ ጋር ውሁድ የሚሆንበትን ሁኔታ የሚያመቻች የሚኒስትሮች ኮሚቴ አቋቁመዋል። ትናንት ረቡዕ ቴልአቪቭ እንደገና ተናጠች። ደግሞ ለምን? ትናንትና የነበረ ሰላማዊ ሰልፍ ያው ተቀጣይ ማለት ነው። በነበረው በፊትም ትልቁ ሰላማዊ ሰልፍ የነበረ የዛሬ ወር አካባቢ የነበረው ማለት ነው። አዎ፣ እና እሱ ተቀጣይ ማለት ነው። አሁን ምንድን ነው በዚህ ጊዜ ያው ሰላማዊ ሰልፍ የሚያደርጉት የተለያዩ ግሩፖች ነው ያሉ ኔትወርክ የተለያዩ ሰዎች ስለሆኑ እያንዳንዶቹ ያው እስከ መፍትሄ እስከምንቀበል ሰላማዊ ሰልፍ ማቆም የለብንም የሚብል ሀሳብ አለ። ሌላ ሀሳብ ደግሞ ያው ትልቅ ሰላማዊ ሰልፍ ተደርገዋል እና ጊዜ መንግስት ንስት ምክንያቱም ፕራይም ሚኒስትር ቢንያሚን ነታንያው ከዛን ጊዜ ጀምሮ እስካሁን ድረስ የሚኒስትሮች ኮሚቴ ልዩ ኮሚቴ ተቋቁመው ፕራይም ሚኒስትሩ ቸርመን ሁነው ያው ሁለት ጊዜ ስብሰባ ነበረ። እና ሌሎቹ ምን ይላሉ ጊዜ ንስት እና ከዛ የኛ ፍላጎት ካልተሟላ እንደገና ማድረግ አለን ምን በሚል እና ትናንትና በዚህ ምክንያት የት የሆነ ሰላማዊ ሰልፍ በቴል አቪቭ ተካሂዶ ነበር። ሽሞን ሰሎሞን የቀድሞ የእስራኤል ፓርላማ ወይም ክኔሴት አባል ናቸው። ሽሞን ሰሎሞን ቀደም ሲልም ሦስት የእስራኤል ትምህርት ሚኒስትሮችን አማክረዋል። ሲልቨር ቪሌጅ በሚባለው አካባቢ የሚገኝ ትልቅ ትምህርት ቤት ዋና ዳይሬክተር ሆነው ተሹመዋል። አሁን በዚህ የትውልድ ኢትዮጵያ ቤተ እስራኤላውያኑ እንቅስቃሴ ውስጥም በቅርበት ይገኛሉ። እናም የትናንቱ ቁጣ አንድ ወር ሙሉ ጠብቀን የሚበቃ የሚያጠረቅ ምላሽ አላገኘንም ነው። እኔ በዚህ ጠለቅ ብያቀዋለሁ። ምክንያቱም በፖሊስ ውስጥ ከኮሚሽነሩ ጋር ትንሽ ኮሚቴ ያለ ከእኔ እዛ ውስጥ አለው። ምንድን ነው ያኔ ወታደሩ ወንጀለኛ ፖሊስ የመጣ እሱ በእርግጥ ከፖሊስ ተባረዋል። ይሄ መቶ በመቶ የታወቀ ነው። ተባረዋል ከስራ ዳማስ ፓካዳን የደበደቡት ማለት ናቸው። ወጥተዋል። ሁለቱም ናቸው የተባረሩት። ፖሊስ ሁለት ናቸው። አንደኛው ፖሊስ ነው ምድብ ፖሊስ የሚሰራ ነው። እያኛው ደግሞ ቮለንቲር ነው፣ ፖሊስ ውስጥ አብሮት የነበረው ነውና እኛ ምንለው ምንድን ነው? ወንጀል ወንጀል ነው ይሄ የተደረገ ምክንያት ፖሊሱ ብቻ ሳይሆን ያንን መባረር አለበት። ያው በእርግጥ ያንን ተባረዋል። ምክንያቱም ቮለንቲር ነው የነበረ በበጎ ፈቃድ የሚሰራ ስለሆነ ወጥተዋል። ግን እኛ የምንለው ምንድን ነው? እኛ በእርግጥ ቀላል አይደለም የኛ ጥያቄ። የምንለው እኛ ምንድን ነው ከስራ ብቻ መውጣት ሳይሆን በፍርድ ቤትም በሲቪል ፍርድ ቤትም በወንጀልነት ማቅረብ አለበት ነው የምንለው። ምክንያቱም ይሄ የስራ ጉዳይ አይደለም፣ ይሄ ክሪሚናል ነው ራሱ የቻለ ክሪሚናል ነው እና ወንጀል ስለሆነ ስራ ብቻ መውጣት ሳይሆን እሱም ቀላል አይደለም፣ ግን እሱ ብቻ ሳይሆን በፍርድ ቤትም መቅረብ አለበት። እንደዚህ ወንጀል በቀላል አናልፈውም በሚል ነው የምንቀጥለው ያለን። አሁንም አቶ ሽሞን እርስዎ በግል ሀሳቦ ይሄ ነገር ጊዜውን ጠብቆ እየሄደ ነው ያለው ወይስ ይበልጥ መፋጠን አለበት የሚል ሀሳብ አለሁት? አንደኛ። ሁለተኛ የትናንትናውን ሰላማዊ ሰልፍ ከሚደግፉት መካከል ኖት ወይስ ይቆይ ከሚሉት መካከል ኖት? እኔ በአጠቃላይ ያው እኔ ይህን ሰላማዊ ሰልፍ መቀጠል አለበት በእውቀት ብናደርገው በኃላፊነት ብናደርገው ጥሩ ነበር። ምክንያቱም ከሚኒስትሮች ጋር ስትነጋገር፣ ከፕራይም ሚኒስትር ስትነጋገር፣ በትላልቅ ነገሮች ስትነጋገር በአንድ ሁለት ቀን ወይም በሳምንት የሚለወጥ አይደለም። ውሳኔውም ዝም ብሎ እንደ ዲክታቶር ፕራይም ሚኒስተር ይሄን ይሁን ብሎ የሚወስነው አይደለም። ውሳኔ ተወስኖ በኮሚቴዎቹም ጸድቆ ባጀትም ተገኝቶ ብዙ ነገር የሚደረግ ስለሆነ እኔም ጠለቅ ብዬ ስራው ስለማውቀው ያው ፓርላማ አባል ነበርኩ እስከ ሁለት ወር በፊት እና ይሄ ፕሮሴስ ስለሚወስድ ትንሽ መቆየት አለብን። ምክንያቱም ሰላማዊ ሰልፍ ለራሱ አላማ አይደለም። ሰላማዊ ሰልፍ ያው ቱል ነው እና ከሰላማዊ ሰልፍ ድምጻችን፣ አዎ፣ ሰላማዊ ሰልፍ ድምጻችን ካሰማን በኋላ ዋና ነገሩ ቁጭ ብለን ተወያይተን ብንነጋገር ይሻላል ነው የምለው። ግን ዋና ነገሩ ምንድን ነው አቶ ሰለሞን፣ እኛ የምንለው ምንድን ነው የፖሊስ ብቻ አይደለም። ይሄ ፖሊስ የሆነበት ይሄ ትሪገር ነው። ችግሩ ግን ብዙ ችግር ነው ያለ ባጠቃላይ አሁን ለምሳሌ ፖሊሱ ወንጀል ስናየው ይሄ የፖሊስ የትዕዛዝ ችግር አይደለም፣ የትምህርት ችግር ነው። ፖሊሶቹ ወደ ወታደር ሲመጡ፣ ወደ ፖሊስ ሲመጡ፣ አዲሶች ሲመጡ ምን አይነት ስለ ባህል፣ ስለ ኢትዮጵያዊ ባህል፣ ስለ ታሪኩ፣ ስለ ባህሉ ምን አይነት ትምህርት ይወስዳሉ? ሀያ ስምንት ሺ ፖሊሶቹ በሙሉ ከታች ጀምሮ እስከ ላይ ትምህርት ይወስዳሉ ወይስ አይወስዱም የሚል አሁን የሚደረገው ምንድን ነው ይሄ ሁሉ ትምህርት እንዲወስዱ እስካሁን የተከፈቱ ወንጀለኞች ለኢትዮጵያዎች እንደ አዲስ እንዲከፈት በኢትዮጵያውያን እስራኤላውያን ላይ ተከፍተው የነበሩ የወንጀል ክሶችን ማለት ሆኖ ቀደም ብሎ ሁሉ እንዲከፈት ሁሉ ተቀበዋል። ግን እሱ ብቻ ሳይሆን ያ የሚኒስትሮች ኮሚቴ ያልኩት በቀደም እንዲያውም እሁድ ነው የነበረ፣ ባለፈው እሁድ አሁን ነውና፣ እኛ አሁን የምንነጋገረው ምንድን ነው በጤና በኩል፣ በትምህርት በኩል፣ በስራ በኩል በአካዳሚክ ትምህርት በኩል በፖሊስ በኩል በሁሉ ይሄ ትሪገር አድርገን እኛ ወደ ላይ አውጥተን ስለ ሁሉ ችግራችን ነው የምንለው ያለን እና ሰላማዊ ሰልፍ አሁን ለምሳሌ በሚቀጥለው ብዙ ሰዎች ነው ያለን። ኮሚቴዎችም ለራሳችንም አቋቁመናል። በተለያዩ ኢትዮጵያዎችም በሙላችን ይሄ የሆነ ኮሚቴ አለ። ትልቅ ኮሚቴ፣ ሰብ ኮሚቴዎች አድርገን ደግሞ እያንዳንዱ የትምህርት ኮሚቴ፣ የፖሊስ ኮሚቴ፣ የወታደር ኮሚቴ አድርገን በቀላል አይደለም የያዝ ነው። ይሄን የሆነበትን ችግር አውጥተን በደንብ ወደ ሌሎችም እንድንወጣ ነው ሀሳባችን። የመንግስትን ክስ ከመጠበቅ ይልቅ የኢትዮጵያ እስራኤላውያኑ ማህበረሰብ ራሱ ሊከሳቸው አይችልም እንዴ? ወይም ደግሞ ድብደባው የተፈጸመበት ዳማስ ፓካዳ ራሱ ክሱን ሊከፍት አይችልም እንዴ? ይቻላል፣ ይቻላል፣ በደንብ ይቻላል። እንዲያውም የኢትዮጵያዎች ኦፊስ አለ የቮለንቲር ሆኖ እንደ ኤንጂኦ ጠበቃዎች ብቻ አለ። ግን እኛ የምንፈልገው ምንድን ነው? ይሄ በመንግስት መሆን አለበት እንዲታወቅ መንግስቱ እንዲያውቀውና ይሄ የኢትዮጵያው ችግር ብቻ ሳይሆን የህብረተሰቡ ችግር በመንግስት ጀምሮ መሆን አለበት የሚል በሚል ምክንያት ነው። እኔ የምደግፈው ይሄን በመንግስት እንዲሆን የምደግፈው ይህ ታዋቂነት እንዲነበርበት እና በሁሉ በትልቅ ሀሳብ እንዲያዝ በሚል ነው እንጂ በግል መክሰስም ይቻላል። የትም ጊዜ የትናንትናው ሰልፍ ሲጠራ ፍቃድ እንደሌለው የቴልአቪቭ ፖሊስ ኮሚሽነር ለሰልፉ አስተባባሪ አምባር ቦጋለ ጠቅሰው እንዲያውም አመፀኞች እና ታጣቂዎችም ሳይቀላቀሉበት አይቀርም ሲሉ አስጠንቅቀው ነበር። ይሄ ቴላቪቭ ትናንትና የተደረገበት ስብሰባ ያው ሴንተሩ ነው። ይሄ በጣም በጣም ሴንተር ነው። ያው ሴንተር ኦፍ ላይፍ ኦፍ ቴላቪቭ ነው እዛ እና በአጋጣሚ ሆኖ በዛን ቀን ደግሞ የተለያዩ ዝግጅዎች ነበሩ። የተለያዩ የኢንፎርሜሽን ሌላ እንትን ፖሊሶቹ በሙሉ ይሄ ታዕሊም በሌላ ምክንያት ተይዞ የነበረ ፕሮግራም ነው እና ታዕሊም አለ፣ በዚህ ብዙ የሴኪሪቲ ችግር አለ እና ይሄ ሰላማዊ ሰልፍ በሌላ ቀን ይደረግ። ምክንያቱም ዝግጅቻችንን እኛ ለሴኪሪቲ ታዕሊም በቀደም ብሎ የተያዘ አለ ተብሎ በዚህ ምክንያት ትንሽ እንትን ግጭት ነበረ። ግን ለማለት የምፈልገው ዋና ነገሩ ፍቃድ ባይኖርም ባለፈውም አልነበረም፣ ዛሬም አልነበረም፣ ትናንትናም አልነበረም ፍቃድ። ግን አሁን ኢምባር ቦጋለም ያሉት ይሄንኑ ነው፣ ሕመሜን የሚደርስብኝን በደል ለመግለጽ ማንንም ፍቃድ መጠየቅ የለብኝም ነበር ያሏቸው ለፖሊስ ኮሚሽነሯ። ግን ፖሊሶቹም በእውነት ፖሊሶቹም በእኛ ኢትዮጵያዎች ሲባል ለየት ያለ ሴንስቲቭ ቢሄቪየር አለ እንጂ ሌሎቹም ቢሆኑ ኑሮ አሁን እስራኤሎች ወይም አረቦች ሌሎችም ቢሆኑ ኑሮ በኃይል ሁሉ ሊበተን ነበር። እናቃቸዋለን ምን እንደሚደረግ እናቃለን። እዚህ ሀገር እናንተ ላይ የተሻለ ነው። እናንተ ሴንሲቲቭ ስለሆነ ግን ብዙ ብዙ ሀሳብ ይደረጋል። በትናንትናው ሰልፍ ላይ የወጡት ሁለት መቶ የሚሆኑ ቤተ እስራኤል መሆናቸውን እና የፖሊስ ጥበቃም እጅግ የተጠናከረ እንደነበር ተዘግቧል። ሰልፈኞች ፖሊሶች ላይ ጠርሙስ መወርወራቸው ወራቸው ቢያንስ ሁለት ሰልፈኞች በቁጥጥር ስር ውለው እንደነበር ተዘግቧል። ለመሆኑ እውን እነዚህ ሰልፎች ታጣቂዎች ወይም ጽንፈኛ አክራሪዎች ሊጠቀሙባቸው ይችሉ ይሁን እንዴ? አስተባባሪዋ ኢምባር ቦጋለ ማን እንደሚመጣ እኛ መቆጣጠር አንችልም ሲሉ ሀሬት ስለሚባል ራዲዮ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። ሺሞን ሰሎሞን ምን ይላሉ? በዚህ ሰላማዊ ሰልፍ ውስጥ በኢትዮጵያዎች ውስጥ ሌሎች ግሩፖች ኢትዮጵያዎች ያልሆንም አናርኪስት ሲሆኑ እየገቡ ትንሽ ችግር ይፈጥራሉ። ይሄ የታወቀ ነው። እያንዳንዶቹ አሁን ለምሳሌ ዛሬ ሰላማዊ ሰልፍ ከመካሄዱ በፊት ከትናንትና ወዲያ አንድ ኢትዮጵ ሰው በፌስቡክ ሁሉ እንስበር እንግደል የሚል በጣም በጣም በጣም ፉኮራ በፌስቡክ ጽፎ፣ ፖሊሶቹም በጣም እንትን ወደ ጭንቅ ስላስገባቸው ዛሬ ተይዞ ወደ ፖሊስ ገብተዋል። ምክንያቱም ሰላማዊ ሰልፍ ሳይሆን እሱ የጻፈው ስናየው ያው ያው በጦርነት ግደሉ፣ ምቱ፣ ስበሩ ሲቪል የሚሆን መኪናዎች የሚሆኑ ምናምን ብሎ ስለጻፈ ያው እንደምናውቀው በኤሌክትሮኒክ እንትን የፖሊሶቹ ዛሬ ተይዘዋል እና መሳሪያ ሳይሆን የነፍስ መግዳት ምናምን ሳይሆን አናርኪሶች ግሩፖች ከኢትዮጵያዎችም አሉ። አልፎ አልፎ በብዛት ግን አናርኪስት የሆኑ ግሩፖች ከኢትዮጵያዎች ውጭ እዛ ውስጥ እየገቡ ሰላማዊ ሰልፉም ያው ወደ ቫይለንስ እንዲገባ የሚያተኩሩም አሉ። ዛሬ የተያዘ በፌስቡክ እነዚያን መግለጫዎች አውጥቶ ያሉኝ ኢትዮጵያዊ እስራኤላዊ ነው ነው። ግን ይቅርታ ብለዋል። እሱ ስም አልጻፈም። ዝም ብሎ በሌላ ስም ነው የጻፈው። አሁን ተይዞ ቃለመጠይቅ ሲደረግለት ያው ግማሹ፣ አምንበታለሁ፣ ሰላማዊ ሰልፍ እንዲሆን አምንበታለሁ፣ ግን ሌላ ግን፣ በጨዋታ ነው የጻፍኩት፣ ምቱ ምናምን የሚለውን በጨዋታ ነው፣ ይቅርታ ጠይቃለሁ ብሎ ያው ይቅርታ ጠይቀዋል። ምርመራ ተደርጎለት ወደ ቤቱ ተመልሷል። ጉዳዩን በቅርበት መከታተላችንን እንቀጥላለን። እስራኤል በተቋም ደረጃ የተንሰራፋ ዘረኝነት አለባት ስለሚሉ ተቃዋሚዎችም ለአቶ ሽሞን ጥያቄ አንስቼላቸው ነበር። አቶ ሽሞን በዚህ ጨርሶ አይስማሙም። ይህንንና ሌሎችን ጉዳዮችን አንስተን ከሽሞን ሰሎሞን ጋር ብዙ ተጨዋውተናል። ከዌብሳይታችን ላይ ሙሉውን ውይይት ያገኛሉ። አቶ ሽሞን ሰሎሞንን ለዛሬ አመሰግናለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ። Washington.